ከኢቦላ ነፃ ተብላ ባለፈው ወር በታወጀላት በሲየራ ሊዮን በበሽታው የተጠቃ ሁለተኛ ሰው መገኘቱን የዓለም የጤና ድርጅት አስታወቀ። የመጀመሪያው የኢቦላ ተጠቂ ባለፈው ሳምንት ይፋ የተደረገው በቅርቡ ታመው ያረፉ አንዲት ሴት አስከሬን ሲመረመር ቫይረሱ ከተገኘ በኋላ ነው። እኚህን ሴት ሲያስታምሟቸው የነበሩ አክስታቸው ላይ ቫይረሱ መገኘቱን የዓለም የጤና ድርጅት ቃል አቀባይ አስረድቷል። ሴትየዋ የህመሙን ምልክት ማሳየት ከጀመሩ በኋላ ለብቻቸው ተገልለው ክትትል ሲደረግላቸው መቆየቱንና አሁን ሕክምና ላይ መሆናቸውን መሆናቸውን ቃል አቀባዩ አክለው ተናግረዋል።